the voice of America. በነፋስ ስልክ ላፍቶ ልዩ ከተማ ልዩ ስሙ ሀና ማርያም በተባለው አካባቢ የመኖሪያ ቤታቸው በኃይል የፈረሰባቸው ነዋሪዎች ችግር አስቸኳይ መፍትሄ ያገኛል ተባለ። ጉዳቱ የደረሰባቸው ነዋሪዎች ግን ውሳኔውን የተቀበሉት በጥርጣሬ መሆኑን አመልክተዋል። መለስካቸው አመሃ ዝርዝሩን ይዟል። በአዲስ አበባ ማዘጋጃ ቤት ምዕራብ በር በሺዎች የሚቆጠር ህዝብ መንገዱን ጭምር በከፊል ዘግቶ ተሰብስቧል። ቤታችን በአፍራሽ ግብረ ኃይል በተደጋጋሚ ፈርሶብናል የሚሉ የነፋስ ስልክ ላፍቶ ክፍለ ከተማ የሃና ማርያም አካባቢ ነዋሪዎች ናቸው። ባለፈው አርብ ግንቦት 24 ቀን ከጠቅላይ ሚኒስትር ጽፈት ቤት በተሰጣቸው ቃል መሰረት ከማለዳ ጀምሮ እዚህ መገኘታቸውንም ይናገራሉ። ከእነዚህ መካከል ሰባት ሰዎች ደግሞ ወደ ከተማው ከንቲባ ጽፈት ቤት ገብተው ንግግር ጀምረዋል። ስለ ተካሄደው ስብሰባ ለቪኦኤ መረጃውን የሰጡት ከተወካዮቹ መካከል አቶ ጌታቸው ግዛው እንደነገሩኝ፣ የገባንበት ዓላማ ባለሥልጣናቱ ሕዝቡን እንዲያወያዩ ለመጠየቅ ነበረ። ይሁንና የሕዝቡን ቅሬታ፣ የደረሰበትን ጉዳት ከተወካዮቹ ለመስማት የሚቻል ስለሆነ የችግሩን ዝርዝር እንስማ ብለው በዝርዝር እንደተወያዩ አቶ ጌታቸው አውስተዋል። አንዳንድ አመራሮች ግንዛቤው አልነበራቸውም። ዝም ብሎ ገውጥ የሚል ነገር ብቻ ነበር የነበራቸው ግንዛቤ። እና ሲያዩት ግን የተደረገውን ልማት ግን ህብረተሰቡ ከአስራ ሁለት ዓመት በፊት የነበረበት መሆኑን ሲያዩ፣ ጥሩ እንደዚህ ከሆነ ይሄ እውነታ ካላችሁ ኮሚቴ ተዋቅሮ ያለውን ነገር አጣርተን ይህም አቅጣጫ ተሰጥቶበታል። ጠቅላይ ሚኒስትሩ ያውቁታል። ከሳቸው ጋር ተነጋግረን ወደሚቀጥለው መፍትሄ እንድንሄድ ሶሉሽን ለአንዴና ለመጨረሻ ጊዜ መሰጠት አለበት የሚልም እምነት አለን እኛ አሉን። ጥሩ ውይይት አደረግን። ገንቢ ውይይት አደረግን። እነሱም ጥሩ ተስፋ ሊሰጡን ይፈታል፣ በህግ አግባብ የሚፈታበት መንገድ፣ የትኛው የህግ አግባብ እንደሆነ እነሱ ያውቁታል። በህግ አግባብ በህግ ማቀፍ ውስጥ ያሉትን ቤቶች በህግ አግባብ እንደሚፈታል፣ ሌሎቹ ግን ለምሳሌ በህግ አግባብ ማዕቀፍ የሚያስፈቱትን ደግሞ የመልካም አስተዳደር እና የፖለቲካ ውሳኔ የሚፈልጉትን ደግሞ እነዚህም ከኛ ከበላይ አመራሮች ጋር ተደጋግረን ይህንን ሶሉሽን የሚሰጥበትን መንገድ ለአንዴና ለመጨረሻ ጊዜ እናደርጋለን። ህዝብ መሰቃየትም የለበትም የሚል እነሱም ጥሩ የሆነ ተስፋ ሰጥተውን በዚህ መንገድ ለህዝቡ የናስረዱ በሚል ይህንን ነው ተወያይተን የወጣ ነው እና ኮሚቴ ተዋቅሮ ከኛ ጋር አብረው እንደሚሰሩ ነው የነገሩን። ምላሽ እንሰጣለን፣ መፍትሄ ታገኛላችሁ። ምንም ይሁን መፍትሄ ያርካችሁም አያርካችሁም፣ ሁሉንም ሰው ያርካል፣ በከፊል ያስደስታችሁ፣ አጭር ጊዜ ውስጥ ግን ምላሽ እንሰጣለን ብለውናል። በውጭ ጉዳዩን ለመከታተል ሲጠብቅ የነበረው ህዝብም ለችግሩ መፍትሄ ለማግኘት ቆርጦ የተነሳ ይመስላል። ገዳምነሽ አረዳ አባላለሁ ያለችኝና የምታጠባውን ልጇን የያዘች እናት አነጋግሬ ነበረ። እኛው አስራ ሁለት አመት ሆኖታል፣ እዛ ቦታ ላይ ስንኖር ማለት ነው። ልጆቹ ወልጄበት አለሁኝ። አሁን ልጆቹ ይኸውና ትምህርት ቤት መግባት እንኳን አቅቷቸው እረፍት ላይ ናቸው ያሉት ማለት ነው። አንደኛ ዳስ ሰርተን ወጥረን ተቀምጠን ነበረ፣ እዛ ቦታ ላይ ስንኖር። ሰባት ጊዜ መጥቶ አፈረሰ ዳሱም ማለት ነው። በዶዘር ካፈረሰ ውጭ ሰባት ጊዜ መጥቶ አፈረሰ። ንብረታችን እየወደመ በየጊዜው ማለት ነው። ልጆቼን አሁን አሁንም ራሱ ባለፈው መጣና አሁንም ድጋሚ አፈረሰ። የት እንሂድ እኛ ልጆቻችንን ይዘን የምንሄድበት ቦታ የለንም። አሁንም ቢሆን መንግሥት ይህንን አይቶ እልባት ይስጠን ነው እያልን ያለ ነው። ሌላው ነዋሪ ደግሞ ይህን ብለዋል። ከሌሊቱ 13 ሰዓት ተኩል ጀምሮ ይኸው ሁሉ መጥቶ፣ ይኸው እዚህ መገዘጋጃ በር ላይ ውጭ ብለን ፀሐይ እየበላን ነው፣ እየጠበቅን ነው። አሁንም መፍትሄ እስካልተሰጠን ድረስ ቤት የለን ንብረት የለን፣ እዚሁ ነው የምናድረው፣ የትም አንሄድም፣ ይህንን የምንጠብቀው። ሌሎች ያናገርኳቸው ነዋሪዎችም ተመሳሳይ ታሪኮች ነግረውኛል። አብዛኞቹ ቤታቸው የፈረሰባቸው ሰዎች እንደሚሉት መሬቱን ከአካባቢው ገበሬዎች ገዝተዋል። ይህ ይዞታ ህጋዊ ይሆንላቸዋል እየተባሉም ብዙ ገንዘብ እንዳፈሰሱ ከሰነድ ማስረጃዎች ጭምር ያቀርባሉ። ተወካዮቻቸው ይዘውት የመጡትን ተስፋ እንዴት እንደተቀበሉት ደግሞ አቶ ጌታቸው ለቪኦኤ አስረድተዋል። ህዝቡ ትንሽ ከአምኔታ ወጥቷል። አምነት አልነበረውም። አሁንም እየተታለልን ነው፣ አሁንም እያታለሏችሁ ነው። ለምን ለሁለት አመት እንደተሰቃየን ያውቃል ህብረተሰቡ። ስለዚህ አሁንም ያሏችሁ መደለያ ነው፣ መሸንገያ ነው፣ አይፈጽሙትም የሚል እንደውም ወደ ሌላ አቅጣጫ ነ ተመስቦ ወደ ከንቲ ጠፈት የመሄድ አዝማሚያ ነበረው ህብረተሰቡ እና እኛ ለማስረዳት ሞክረናል። ግን ይሄ ህዝቡ ቢያደርግም አይፈረድበትም ከደረሰበት እንግልት እምነት ከማጣቱ የተነሳ ነው። ቀደም ሲል እምነትም አልነበረውም። እንዲደረግላት ሲል የክፍለ ከተማ አመራር ነው እዛ ጋር በቃል ተስፋ ሰጥቶት አልማ ተብሎ ሲያለማ የኖረ ህብረተሰብ ነው የተካደው እና ያ ነገር ስላለው እምነት አልነበረውም። የተነገረው ነገር ለማመንም ፈቃደኛ አልነበር። በመጨረሻ ነው በብዙ ጥረት ህዝብ ወደ ቤቱ ወደ ቤቱ እያደረግ ነው። ከአዲስ አበባ መዘጋጃ ቤት ጉዳዩ ከሚመለከታቸው የስራ መሪዎች መካከል ለማነጋገር ያደረግኩት ጥረት በስብሰባ ምክንያት ለዛሬ አልተሳካም።